ከማህበረሰብ ለማህበረሰብ ሉላዊ ወረርሽኙ ኮቪድ-19 ዘር፣ ሃይማኖት ፆታ፣ ዕድሜ፣ የሥልጣን እርከንና የሀብት መጠንን ሳይለይ የሚሊዮኖችን ሕይወት ነጥቋል። ከቤት እስከ ሆስፒታል አልጋዎች ይዳርጓል። በባህር ማዶም ሆነ አገር ቤት አያሌ ኢትዮጵያውያንንም አጥቅቷል። ሜልበርን ውስጥ ስምና መልካቸው ለብዙዎች ዓይንና ጆሮ እንግዳ ያልሆነው አቶ ደረጀ ጎልማሜም አንዱ ነው። በምግብ ቤት መስተንግዶው ብዙዎች ከእጁ በልተዋል፣ ጠጥተዋልም። በማህበራዊና መንፈሳዊ ሕይወቱም አያሌ ወዳጆች ያሉት ነው። ተሰማርቶበት ያለው የኮንስትራክሽን ኢንዱስትሪ ለኑሮ ማሸነፊያው የዋለለትን ያህል ለኮሮና ቫይረስ ጥቃትም አጋልጦታል። እንደምን በቫይረሱ እንደተያዘ ሲናገር እንዲህ ብሏል። በመጀመሪያ ለዚህ ዛሬ አውቃም በራሴ ትንፋሽ ለመተንፈስ ላበቃኝ ልዑል እግዚአብሔር አመሰግናለሁ። በሀያ ሶስት ነው የተያዝኩት። በአምስት ሆስፒታል ገባሁኝ። ሆስፒታል ተኝቼ ወደ ሰባት ቀን ካገገቡ በኋላ ወደ ቤት ድኜ ገባሁኝ። ህመሙ ይሄ ነው ተብሎ የማይገለጽ ነው። በጣም ከባድ የነበረ። በአንድ ሰውነት ላይ ሶስት የተለያየ ወይዘር የሚታይበት ነበረ። ግማሽ ሰውነቴ ብርድ ብርድ ይላል፣ ግማሹ ደግሞ ላብ ነው፣ ግማሹ ደግሞ ኃይለኛ ትኩሳት ነበረ። የመሰለኝ መጀመሪያ ያው ኮቪድ መርፌ ስለተወጋውኝ ከሱ ጋር የተያያዘ መሰለኝ እና ያሳዘኝም ልጅ ታመም ያለው ሲል ከዛ በኋላ ከቤተሰብ ጋር ያለኝን ግንኙነት ራሴ ናስል የተደረግኩኝ ማስተር ቤድሩ ምስተቀመጥኩኝ ቤተሰቦች በዛ ምክንያት ተረፉ ማለት ነው። ደረጀ በቫይረስ መያዙን እንደጠረጠረ የኮሮና ቫይረስ የጤና ድንጋጌውን ተከትሎ ቫይረሱ ካገኘው አንስቶ ራሱን ከማህበረሰቡና ቤተሰቡ አግልሎ በመኝታ ክፍሉ ተወስኖ ለጥቂት ቀናት ቢቆዩም ህመሙ ጠና። ለራሱም ለቤተሰቡም ሕይወቱን ለማቆየት ቀስፎ ከያዘው ቫይረስም ትድግናን ለመሻት በውድ ባለቤቱ አበረታችና አቀናጅነት አምቡላንስ ተጠራ፣ ሆስፒታልም ገባ። ደረጀ ሐኪሞቹና ቫይረሱ ሕይወትን በመንጠቅና ሕይወትን በማትረፍ ትንቅንቅ ገጠሙ። በደረጀ በሕይወት የመቆየት የፍልሚያ ጽናትና በሐኪሞቹ ሕይወትን የማትረፍ ቁርጠኝነት ታግዞ ለህልፈተ ሕይወት ሳይሆን ለማገገምም በቃ። ስለ ሆስፒታል ሕይወቱ የክትባት ሁኔታውና ክትባቱንም ላልተከተቡ የኢትዮጵያውያን ማኅበረሰብ አባላት የእባካችሁን ተከተቡ መልእክቱን ሲያስተላለፍ እንዲህ ብሏል። የሆስፒታሉ ቃላት ያጥረኛል። ምን አይነት ትሪትመንት እንደነበራቸው አልፈርድ ሆስፒታል የነበርኩት የሚያደርጉት ትሪትመንትና እንክብካቤያቸው በጣም የተለየ የተለየ የተለየ ነበረ። አሁን ቤት ውስጥም ኔጌቲቭ ስለሆንኩኝ ከቤተሰቦች ጋር ተቀላቅዬ ራሴን ሉክ አፍተር እያደረግኩኝ ቤት ውስጥ ነው ያለሁት። እስካሁን ድረስ እያገገምኩኝ ለት አንደኛውን ዙር ተከትቤ በሀያ ተከትቤ በሀያ ሶስት ነው ኮቪድ የያዘኝ ዊች ኢዝ አይ ቲንክ በደንብም ሳይሰራ ይመስለኛል። ቀድሜ ብወጋ ኖሮ በጣም ነበር ሀልፕ የሚያደርገኝ ያግዘኝ ነበረ። ግን በሀያ ተወጋውኝ በሀያ ሶስት በሶስት ቀን ውስጥ ነው ኮቪድ እኔን የያዘኝ። ክትባት ላልተከተሙ ሰዎች መከተብ ነው ያለባቸው፣ ምክንያቱም እኔ ያየውትን ስቃይና መከራ ማንኛውም ወገን አይደለም ጠላት ማየት የለበትም። በጣም ከባድ ከባድ ጊዜ ነው ያሳለፍኩት። ተወግቼ ቢሆን ኖሮ ዛሬ ለደረሰብኝ ሰፈርና ሆስፒታል የሚያስደርሰኝ ነገር ነበረ። እና ማህበረሰቡ ይሄን ተገንስቦ መወጋት አለበት። ክትባቱ ይጠቅመናል እንጂ ምንም የሚጎዳን ነገር የለም። ምንም ከሌላ ነገር ጋር የተያያዘ ነገር የለውም። ሰው ከተከተበ የመዳን ቻንሱ የሰፋ ነው። የእኛ ማህበረሰብ ደግሞ አብሮ መገናኘት፣ አብሮ መብላት የለመደ ህዝብ ነው። ክትባቱ ለሁላችንም ጠቃሚ ጠቃሚ ጠቃሚ ነው። በኢትዮጵያውያን ዘንድ ብዙውን ጊዜ ገመና ራስን ከማህበረሰብ መከለያነት ሲውል ይስተዋላል። ራስንም ህብረተሰብንም ለመታደግ በሚያሻበት ሲልም ህይወት አትራፊ መሆን በሚችልበት ወቅት እንኳ ገመና ሙጥኝ ሲባል ይታያል። ሆድ ሲያውቅ ዶሮ ማታ ቢሆንም ደረጀ ጎልማሜ ግና ከኮሮና ቫይረስ ተጠቂነት እያገገመ ባለበት ከንፈሮቹ ቶሎቶሎ ቶሎ እየደረቁ በሚያወኩበት ሁኔታ ውስጥ ሆኖ በእኔ የደረሰ በወገኖቼ እንዳይደርስ፣ የቫይረሱ ስቃይ በእኔ እንዲያበቃ እሻለሁ በሚል እሳቤ የገመናን መጋረጃ ቀዶ ወጥቶ እውነተኛ የወገን ተቆርቋሪነቱን አደባባይ ወጥቶ ህመሙንና ምክረ ሐሳቡን ለማኅበረሰቡ ለማጋራት ወደ ኋላ አላለም። የወገን ፍቅር ማለት ከራስ አልፎ ለሌሎች ትድግና ማሰብ ነውና ስለምን አሉታዊ ገመናን ከልቶ መናገር እንደወደድና ለቫይረስ መጋለጡም በባለቤቱና አራት ትናንሽ ልጆቹ ሕይወት ውስጥ ያሳደራቸውን የጭንቀት ጊዜያት አንስቶ አጋርቷል። እኔ የደፈርኩት ትውልድ ዲዳን በሚለው ነው። እኔ አይችዋለው ሌላ ትውልድ ሌላ ወገኔ ማየት የለበትም እና ሰው ከኔ መማር አለበት። በሽታው ምንም የሚደበቅና የሚሸሸግ በሽታ አይደለም። ይሄ ለሁላችንም ለዓለም ለዓለም ለዓለም የተሰጠን በሽታ ነው። ሰው ግልጽ ባደረገ ቁጥር በጎኑ የተያዘ ሰው ካለ ጥንቃቄ ያደርጋል። ራሱን አዌር ያደርጋል እና እኔ ራሴን እንደ መማሪያ ሰው እንዲያውቅ እንዲነቃ ነው። እኔ ከወደኩኝ እኔን የማያቀኝ ሰው የለም። እኔ ከወደኩ ሌላ ሰው የማያወድቅበት ምንም አይነት ምክንያት የለም። ከባድ በሽታ ነው። በጣም ሰፈር ይደረጋል። ህብረተሰቡ ይሄንን ተረድቶ መከተብ ያለበት እንዲከተብ፣ ጥንቃቄ ማድረግ ያለበት ጥንቃቄ እንዲያደርግ ነው የምፈልገው። ራሴን ለዛ ነው በደንብ ግልጽ አርጌ እንደወጣ የፈለኩት። ልጆቼ ከአስር አመት በታች ናቸው። ባለቤቴ ለሰው ሁሉ ስልክ በምትመልስበት ሰዓት አባታችን አይመለስም ወይ አባታችን በቃ አይመለስም ወይ ነበር ጥያቄያቸው እና በልጆች ላይም በባለቤቴ ላይም ትልቅ ትልቅ ትልቅ ተጽዕኖና ትልቅ ችግር ነበር የፈጠረው። ግን ፈጣሪ እንደገና መልሶኛል እንጂ እንደ ልጆቼ ጭንቀትና እንትን ሲያገኙኝ በጣም ነው ያዘኑትና ያለቀሱት። እምመለስ አልመሰላቸውም። አማርኛም ስለሚሰሙ እሷ ስልክ ስታወራ እንዲህ ነው እንዲህ ነው ስትል፣ በጣም ወሬ ዳርጓቸው ነበር። ይሄ መጥፎ በሽታ መሆኑ እንትን የሚለው መጥተው እንኳን ሆስፒታል እኔን ማየት አይችሉም። በቃ ሁሉ ነገር በፌስታይም ነው፣ በሩቅ ነው ሁሉ ነገር። ምንም የሚገባቸው ነገርም የለም። አንዱ የሰብአዊነትና የትሁት ኢትዮጵያዊነት መገለጫ ውለታ ገቢነት ነውና ደረጀ ጎልማሜ በኮሮና ቫይረስ አሰቃይ ሕመሙ ወቅት ከጎኑ ሆና ላስታመመችው ባለቤቱ ሜሮን አበበ በጻፈው የምስጋና ቃሉ በሕይወት ለመትረፌ እግዚአብሔር እንዳለ ሆኖ ባለቤቴን ግን ላመሰግን የግድ ነው። እንቅልፍ ሳያሸንፋት ትንፋሽን እየተከታተለች ቆይታ ሁኔታዬ ወደ አደገኛ ደረጃ ሲደርስባት አምቡላንስ በመጥራቷ ዛሬ በሕይወት እንዲኖሩ ስለታደገችኝ የልጆቼን እናት ባለቤቴን ሜሮን አበብን ለምክንያትነቷ ሳላመሰግን ማለፍ ንፉግነት ነውና አመሰግናለሁ ብሏል። በዚህም ሳያበቃ ሜሮንንና ሆስፒታል በነበረበት ወቅት የተከባከቡትን ሶስት ኢትዮጵያውያን የሕክምና ሠራተኞች በጸሎታቸው ላሰቡት የክርስትናና እስልምና አማንያን የማኅበረሰብ አባላትንም ዳግም አመስግኗል። ትልቁ ትልቁ እዚህ ጋር ዛሬ ላለሁበት ትንፋሽና እንዳወራር ያደረገችኝ እንድተነፈስ ያደረገችኝ ውዷ ባለቤትና የልጆች እናት ናት። ከጎኔ እየተከታተለች ራሷን በመጠበቅ ኦክሲጂኒን ቼክ እያደረገች ዛሬ ላለሁበት ህይወት ያተረፈችኝ የልጆቼ እናትና ባለቤት የሚሆነ ለማለት አቶ ደረጀ ጎልማሜ ሙሉ በሙሉ አገግመው ተመልሰው ወደ ቀድሞ ህይወቶ እንዲመለሱ በዚህ አጋጣሚ መልካም ምኝታችን ነው። ከዛም በላይ ከጎኖ ለቆሞት፣ ላጽናናዎት በሆስፒታልም ሆነው ለህክምና አገልጋሎት ድጋፋቸውን ለሰጡት የህክምና ባለሙያዎች ሁሉ እግረ መንገዳችንን ምስጋናችን ነው። ስለ ቃለ ምልልሱ እናመሰግናለን። ከተፈቀደልኝ ባመሰግናቸው ደስ ይለኛል። ሳላስፈቅዳቸው ስለቀረው ነው። አልፍሬድ ሆስፒታል የሚሰሩ ሁለት እህቶችና አንድ ወንድሜ በጣም በቅርብ ሩቅ እየተከታተሉኝ፣ ምግብ እያቀበሉኝ፣ ለዛሬ ላለውበት ያተረፉኝ ሰዎች ናቸው። በጣም ሀልፍ ያደረጉኝ ሰዎች ናቸው። ስማቸውን ያልጠቀስኩት ያውቃሉ። ሶስት ናቸው። እነሱም ግን ስላላስፈቀድኩኝ ስማቸውን መናገር አልፈለኩም። ሌላው በሜልበርን የሚገኝ የክርስትና ሃይማኖት እንዲሁም የሚስል ሃይማኖት በጸሎታቸው ስላሰቡኝ በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።